ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል ውስጥ አማራና አፋር በዚያ ሁለት ዓመት ውስጥ በጣም ሀይለኛ ችግር ጦርነት፣ ብዙ ችግሮች ያሳልፈናል። በዚህ አማራና አፋር አካባቢ ያሉት ወጣቶች በጣም ሳይክሎቲ ችግር ደረሰበት አለ። ራሱን ያጠፋም አለ። እነዚህ ደግሞ ተስፋ በኢትዮጵያዊነት ተስፋ የቆረጥም አለ። ከሰሞኑ በባህር ዳር ከተማ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ያሰናዳው የወጣቶች የሰላም ፌስቲቫል ተካሂደዋል። የፌስቲቫሉን ድባብ በመጠኑ የሚያጋራን መሰናዶ በምሽቱ ተካተዋል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድትቆዩ አስቀድመን ጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በሰሞኑ በባህር ዳር ከተማ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ያሰናዳው የወጣቶች የሰላም ፌስቲቫል ተካሂዷል። በኢትዮጵያ ከሁሉም ክልሎች የተውጣጡ 3000 የሚጠጉ ወጣቶች በፌስቲቫሉ ላይ የተሳተፉ ሲሆን ከጦርነትና ከግጭት አስተሳሰብ ወጥተው ወደ አዎንታዊ እንቅስቃሴዎች እንዲዞሩ ጥሪ ቀርቧል። ዩኤስ አይድ በ60 ሚሊዮን የአሜሪካን ዶላር ድጋፍ ባለፈው አመት በመላ ሀገሪቱ ያስጀመረው ከፍታ የተሰኘ የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያለ መርሃ ግብር ከ65ሺህ በላይ ወጣቶችን እንደደረሰም ተገልጿል። አስቴር ምስጋናው ዝርዝሩን ይዛለች። በዚህ ሰዓት በጣም የሚያስፈልጋትን ከፖስት ዋርክ በኋላ ሰላም፣ አንድነት እጅግ ከሁሉም በላይ አስቀድመን ልናሰፍነው የሚገባ በሀገራችን ቀዳሚ የሆነው ተግባር በሆነበት ሰዓት ላይ እና መንግስትም ልዩ ትኩረት ሰጥቶ በሚሰራበት ሰዓት በዩኤስኤድ አማካኝነት ይህንን የመንግስትን መሻት እውን ለማድረግ መንግስት ያለበትን የፋይናንስ ጫና ተረድቶ ኢትዮጵያ ውስጥ ሰላም እንዲሰፍንና በተለይ ወጣቶች ደግሞ በስራ እድል ፈጠራ ዙሪያ ላይ በአቅም ግንባታና የሲድ ካፒታል ወይም የመነሻ ገንዘብ ለወጣቶች በመስጠት ወደ ትልቅ ባለሀብት እንድትቀየሩ ለማድረግ ከፍታ በሚል ፕሮግራም ቀርጾ ትልቅ ድጋፍ እያደረገ ይገኛል። ይህ ድጋፍ ወጣቶችን ነገ ይችን ሀገር በተሻለ መንገድ ለመምራት ራሳቸውን አደራጅተው አጠናክረው አገሪቱን ለመረከብ የሚያስችል የመሰረት ድንጋይ ባሳለፍነው ሳምንት መጨረሻ ከፍታ የወጣቶች የሰላም ፌስቲቫል በባህር ዳር ከተማ ተካሂዷል። በፌስቲቫሉ የተሳተፉት በኢትዮጵያ ከተለያዩ ክልሎች የተውጣጡ ሶስት ሺህ የሚጠጉ ወጣቶች ናቸው። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ድጋፍ የተጀመረው ና የዛሬ ዓመት መጋቢት ወር ላይ ይፋ የተደረገው ከፍታ የተሰኘው ፕሮጀክት ወጣቶችን በጤና በትምህርትና እንዲሁም በሰላም ግንባታ ስራ እንዲሳተፉና ተጠቃሚ እንዲሆኑ ማድረግ ነው ይላሉ የከፍታ ፕሮጀክት ኃላፊ አቶ ቻላቸው ጥሩ ነህ ከሁለት ወር በፊት በሐዋሳ ሰሞኑን ደግሞ በባህር ዳር ከተማ በተካሄደው የወጣቶች የሰላም ፌስቲቫል ላይ የተገኙት የዩናይትድ ስቴትስ አቀፍ የልማት ድርጅት ምክትል ዳይሬክተር አደም ሽሚቲዝ ለወጣቶቹ ባደረጉት ንግግር አሜሪካና ሕዝቦቿ በኢትዮጵያ ሰላምን ለማምጣት ይሰራሉ ብለዋል። ሚስተር አደም አክለውም በኢትዮጵያ ለሚገነባው ሰላም የወጣቶች ጥምረት በእጅጉ አስፈላጊ ነው። ሰፊ ውይይትም እንዲያደርጉ እድሉን ማመቻቸት ያስፈልጋል ብለዋል። የከፍታ ፕሮግራምና የወጣቶች ለሰላም ፌስቲቫል በማህበረሰቦቻችሁ ውስጥ የለውጥ አቀጣጣይ እንድትሆኑ ይጠብቃሉ። ይህ ፌስቲቫልም ወደየአካባቢያችሁ ተመልሳችሁ ሰዎችን ለማቀራረብ የሚያስችል ትምህርትና እድሎች ይዛችሁ የምትሄዱበት እንደሚሆን ይጠበቃል። ፌስቲቫሉ ለእናንተ ባህልን መረዳት የምትችሉበት እንደሚሆን ከንግዱ ዘርፍና ከግሉ ዘርፍ ጋር የበለጠ የምትገናኙበት መድረክ እንደሚፈጥር ከሲቪል ማህበረሰቡም ድጋፍ እንደምታገኙ ከልቤ ተስፋ አደርጋለሁ። በዚህ ፕሮግራም የእናንተን አጋርነት ማግኘት አስደናቂ ነው። ከፍታ በተሰኘው ፕሮግራም መተባበራችን እጅግ አስፈላጊ በሆነውና የሰላም ግንባታ በሚለው ጭብጥ ዙሪያ ሰዎችን ማሰባሰብ አስደናቂ ነው። የሰላም ግንባታ ለወጣቶች ትምህርት ጤና፣ ጥሩ ክፍያ ያለው የስራ እድል ፈጠራን ጨምሮ ለኑሮ እድሎች መሰረት ነው። ጊዜውን የጠበቀ የተግባር ጥሪ ነው። ሁላችንም በጋራ ልናሳካው የምንችለው ይህ እንቅስቃሴ ሰዎችን እያገናኘ መሆኑም የበለጠ ጠቃሚ ነው። ከተለያየ ቦታ የመጣችሁትን እናንተን እያገናኘ ነው። ከዩናይትድ ስቴትስ የመጣሁትን እኔንም ከእናንተ ጋር እንድገናኝ እያገዘ ነው። ባህርዳር ከተማ ምክትል ተቀዳሚ ከንቲባ ዶክተር ድረስ ሳህሉ በበኩላቸው በጦርነት አዙሪት ውስጥ ለቆየች ሀገር የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት የወጣቱን ስነ ልቦና ወደ ልማት ለማዞር ይዞት የመጣው ፕሮጀክት የሚደነቅ ነው ብለዋል። ኢትዮጵያ በዚህ ሰዓት በጣም የሚያስፈልጋትን ከፖስት ዋር በኋላ ሰላም፣ አንድነት እጅግ ከሁሉም በላይ አስቀድመን ልናሰፍነው የሚገባ በሀገራችን ቀዳሚ የሆነው ተግባር በሆነበት ሰዓት ላይ እና መንግስትም ልዩ ትኩረት ሰጥቶ በሚሰራበት ሰዓት በዩስኤድ አማካኝነት ይህንን የመንግስትን መሻት እውን ለማድረግ መንግስት ያለበትን የፋይናንስ ጫና ተረድቶ ኢትዮጵያ ውስጥ ሰላም እንዲሰፍን እና በተለይ ወጣቶች ደግሞ በስራ ዕድል ፈጠራ ዙሪያ ላይ በአቅም ግንባታ እና የሲድ ካፒታል ወይም የመነሻ ገንዘብ ለወጣቶች በመስጠት ወደ ትልቅ ባለሀብት እንድትቀየሩ ለማድረግ ከፍታ በሚል ፕሮግራም ቀርጾ ትልቅ ድጋፍ እያደረገ ይገኛል። ለሁለት አመታት ያህል በጦርነት ውስጥ ከነበረው እና ከአፋር ክልል እንደመጣ የሚናገረው መሐመድ አሊ ሙሳ ስለ ሰላም ከመላ ሀገሪቱ ተውጣጥተው ከመጡ ወጣቶች ጋር መወያየቱ ለእሱና ለመሰሎቹ ትልቅ እድል ይዞ እንደመጣ ይናገራል። አማራና አፋር በዛ ሁለት ዓመት ውስጥ በጣም ሀይለኛ ችግር፣ ጦርነት፣ ብዙ ችግሮች ያሳልፈናል። በዚህ አማራና አፋር አካባቢ ያሉት ወጣቶች በጣም ቻይክሎት። ችግር ያልደረሰበት አለ፣ ራሱን ያጠፋም አለ። እነዚህ ደግሞ ተስፋ በኢትዮጵያውነት ተስፋ የቆረጥም አለ። ከፊታ በጣም እጅግ አድርጌ በጣም ተስፋ ቆርተን ነበረ። ራሳችን እኛ የምናስበው ጦርነት ብቻ ነበረ። መሳሪያ ለመቀበል ነበረ። ዛሬ ይህን ትተን መሳሪያ አስቀምጠን ራሳ ራሳችን ባህል እያሳየን ራሳችን ቋንቋ እያስታወቀን ራሳችን ደሞ ለሌላ ወጣቶች ጋር እየተፎካከርን እንገኛለን። ከሀረሪ ክልል እንደመጣና የከፍታ ወጣቶች ጥምረት አባል መሆኑን የሚናገረው ነጂብ አብዱልአዚዝም ስለ ሰላም መወያየቱ ሀገርን ወደ አንድ ሳቤ እንዲመጣ ያደርጋል ብሏል። ከብዙ ክልል ከብዙ ከተማ ነው የተሰባሰብ ነው ና ኢቨን አንታዋቅም፣ ግን እዚህ ቤት ስንገባ አንድ ማህበረሰብ አንድ ፋሚሊ ነው አንድ ቤተሰብ ማለት ነው ይሄን አንቺ በምትሄጅበት ማህበረሰብ ልክ እዚያ የሽውን ነገር ስታወርጂ ሀገራችን ሰላም ትሆናለች፣ ሀገራችን ትበለጽጋለች፣ ሀገራችን እንደዛውም ታድጋለች። ስለዚህ እኔ በአጭሩ ምንድን ነው ያየሁት ፍቅር ሰላም ነው። ያየሱ የተማርኩትም ማለ ስሜ ነው። ከሶማሌ ክልል ነው የመጣሁት። ከጅጅያ ከተማ ነው የመጣሁት ዋና ከተማ ከጅጅያ ከተማ። በእኔ አመለካከት ያው ጥሩ ነው። እንደ ከፍታ ፕሮጀክት በጣም የሚያስፈልግ ነው። በወጣቶች የሚያስፈልግ ጊዜ ነው። ንትን የተባለው የተጀመረው ከአመት በፊት በአሜሪካ ተራድኦ ድርጅት ድጋፍ አማካኝነት ከፍታ የተሰኘ በጤና በትምህርት በንግድና በሌሎች የወጣቶችን ተጠቃሚነት የሚያረጋግጥ ፕሮጀክት የተቋቋመ መሆኑን የሚናገረው ደግሞ የከፍታ ፕሮጀክት ኃላፊ አቶ ቻላቸው ጥሩ ነ በኢትዮጵያ 18 ከተሞች እንሰራለን። ቤዚክ ኤጁኬሽን የምንለው ወይም መሰረታዊ የማንበብ የመጽሐፍና የሂሳብ ስሌት ትምህርቶችን ደግሞ ከትምህርት ቤት ውጭ ላሉ ወጣቶች የምንሰራበት በወጣቶቹን በኢኮኖሚ ተሳታፊ እንዲሆኑና ተጠቃሚ እንዲሆኑ የሚያስችል የዩዝ ኢኮኖሚክ ኢምፓወርመንት ስራ እንሰራለን። በአንድ አመት ሂደታችን ዘጠኝ ከተሞች ላይ የወጣቶች የብድርና ቁጠባ ማህበራትን መስርተናል። ራሳቸው የሚመሩት ራሳቸው ኦን የሚያደርጉት አጠቃላይ እስካሁን ድረስ በአንድ አመት 86 የሚደርሱ የወጣቶች ፍሬንድሊ የሆኑ ኮርነሮችን በወጣት ማዕከላት በዩኒቨርሲቲ ክሊኒክ እና ካሪየር ሴንተር በመንግስት ጤና ጣቢያ በዩዝ ፍሬንድሊ ሰርቪስ ኮርነር በኢንዱስትሪ ፓርክ እንዲሁም በአይዲፒ ሳይት አካባቢዎች መስርተናል። እነሱን ሪኖቬት አድርገን በተገኘው ሰፖርት ደግሞ የትሬኒንግ የማቴሪያልስ የማቅረብ ስራ ሰርተናል። አጠቃላይ ከ65 ሺህ በላይ የሚሆኑ ወጣቶችን በዩዝ ፍሬንድሊ ሰርቪስ መድረስ ይችላል። በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት 60 ሚሊዮን ዶላር የተመደበለትና በአምሪፍ ሄልዝ አፍሪካ እየተተገበረ ያለው ከፍታ የአምስት ዓመት ፕሮጀክት ሲሆን በይፋ የተጀመረውም ባለፈው ዓመት በ2022 መጋቢት ወር ላይ ነበር። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። በመቀጠል ደግሞ አንድ ወጣት እናስተዋውቃችኋለን። ቶማስ ኃይሉ ይባላል። የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ ስፖርት መሪሆች ጋር አዛምዶ በማቅረብ ላይ የሚገኝ ወጣት ነው። ይህ ለየት ያላቀራረቡ የበርካቶችን ቀልብ የሳበ ሲሆን በአሁኑ ሰዓት በአዲስ አበባ በሚገኙ የስፖርት ማዕከላት ከአራት መቶ በላይ ሰዎችን ያሰለጥናል። በተለያዩ የኢትዮጵያና የባህር ማዶ ከተሞች እየዞረ ሰዎች እየተዝናኑ ጤናቸውን እንዲጠብቁ የሚያግዝ የስፖርት ኮንሰርት የማስተናዳት ህልምም ሰንቋል። ከቶማስ ጋር ያደረግነው ቆይታ በመቀጠል ይቀርባል። ኢትዮ ዳንስ ፊትነስን የመሰረትኩት የዛሬ አራት ዓመት ከስምንት ወር አካባቢ ሰባት ወር ስምንት ወር አካባቢ ነው። የመሰረትኩት ደግሞ በኢትዮጵያ ብሔር ብሔረሰብ ዳንሶች ወይም ደግሞ በኢትዮጵያ ጭፈራዎች የተመሰረተ የፊትነስ አይነት ነው። ይህንንም አይዲያ የተነሳሁት ከዙምባ ከሚባለው ላቲን ሀገር ውስጥ ካለ የፊትነስ አይነት ነው። ተነስቼ ሀሳቡን አየሁትና ዋይኖት ለምን በኢትዮጵያ ብሔር ብሔረሰብ ዳንሶች በሀገራችን ዳንሶች ከሰማንያ በላይ ዳንስ ባህሎች አሉ፣ ውዝዋዜዎች አሉ። ለምን እነሱን ወደ ፊትነስ አላመጣቸውም ብዬ እነሱ ላይ ትኩረት ሰጥቼ ሰርቼ ሶስት ዓመት ሙሉ ሰርች ሰርቼ ነው ወደ ፊትነስ የቀየርኩት ፕላትፎርሙን እና በጣም ስኬታማ ነው። እንግዲህ ቶማስ አንተ የምትታወቀው ኢትዮ ዳንስ ፊትነስ በተሰኘው ለየት ያለ እንቅስቃሴ ነው። የኢትዮጵያን ጭፈራዎች ከአካል ብቃት እንቅስቃሴዎች ጋር በማጣመር ነው የምታሰራ ሰዎችን። መጀመሪያ ላይ ይህን ጉዳይ ይዘህ ወደ ሕዝቡ ስትመጣ የነበረው አቀባበል ምንድን ይመስል ነበረ? ከዛ በኋላ ያለውስ ነገር እንዴት ተከተለ? ያው መጀመሪያ ልክ ይህን አይዲያ እንዳመጣ የገፋፋኝ ነገር ምንድን ነው? ብዙ ሰዎች የዓመት ይከፍላሉ። ኢትዮጵያ ውስጥ በጣም የመስራት ፍላጎት አለ፣ መቀየር ይፈልጋሉ። ግን ደግሞ በጣም ሳይንሳዊ አይደለም የሚሰሩት አሰራር፣ አካሄዳቸው ምናምን እና ጅም ቤት ይገቡና የዓመት ይከፍላሉ። ሶስት ሳምንት ሰርተው ያቆማሉ። እና እንዴት ነው ሰው እየተዝናና እየተደሰተ በጣም በአጭር ጊዜ ውስጥ ለውጥ የሚያመጣበት ፊትነስ ቢውል ማድረግ የምችለው ብዬ ነው የተነሳሁት። እና የመጀመሪያው ሶስት ወር አካባቢ ምንም ሰው አልመጣልኝ፣ ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሽል እጥረት ስለነበረብኝ ሰፈር የሜክሲኮ ነው፣ ቦሌ ሜክሲኮ ድረስ በግሬ በጣም ብዙ ጊዜ ሄድና መጣ ነበር ማለት። ተስፋ ያስቆሩት ነበረ፣ እንደ ጠላው ሁሉ አድርገው ነበረ። ከዛ በኋላ ልክ ሶስተኛው ወር ላይ አንድ ሴት ሄለን ትባላለች፣ የካሊስ ካፌ ባለቤት እህት፣ የጸድ ህት ሄለን ትባላለች። እሷ መጣች እና አየችው ልሞክረው ስትለኝ ደስ ብሎኝ ተቀበልኳት። ሞከረችው። ከዛ ጓደኞቿን ይዛቸው መጣች። ወደረችው፣ እሷም ይዛቸው መጣች። ዊዝን ስሪ መንዝ አስራ ስምንት ኬጂ ኦፍ አደረገች እና በየትኛውም የስፖርት አይነት ያን ያህል ኪሎ ኦፍ ማድረግ በጣም ከባድ ነው። ይሄኛው ግን ኢንቴንስ ነው፣ በጣም ኢንቴንስ ወርክ አውት ስለሆነ በጣም በአጭር ጊዜ ውስጥ የምትፈልገውን ሪዛልት እንድታመጣ ይረዳሃል ማለት ነው። እና እሷ ስታመጣ ልክ በስድስት ወሩ አምስት ሰው ሆኖልኝ በስድስት ወሩ ከስድስት ወሩ በኋላ ግን እስካሁን ድረስ ኦልሞስት ያው ኮቪድ ገብቶ መሃል ላይ ሁላችንን ምስታክ እንድናደርግ ያደረገ እንጂ በጣም ትልቅ ትል ማህበረሰብ ቢውል ያደረግኩኝ ማለት ነው። አሁን ኦልሞስት ከአራት መቶ ሰማንያ በላይ ክላይንቶች አሉኝ እና ዌቲንግ ሊስት ላይ መቶ ሰማንያ ሰው ዌቲንግ ሊስት ላይ አለ፣ የሚጠባበቅ ሰው ማለት ነው። ከጭፈራ እና ከአካል ብቃት እንቅስቃሴዎች ጎን ለጎን ደግሞ በማህበራዊ መገናኛዎች ላይ ስለ ስፖርታዊ እንቅስቃሴዎች ጠቀሜታ የሚያስረዱ አጫጭር ቪዲዮችንም ስታጋራ ያለው አካላዊ እንቅስቃሴዎችን የህይወታችን አንድ አካል ሊሆኑ የሚገባበት ምክንያት ምንድን ነው ትላለህ? መጀመሪያ ሜንታሊ ስትሮንግ እንድትሆን ሳፖርት ያደርገል። ሁለተኛ ፊዚካሊ በጣም ፊት እንድትሆን ያደርገል። ሶስተኛ ነገር ደግሞ ጤናህን እንድጠብቅ ያደርገል። እዚህ ሶስቱ ነገሮች አንድ ሰው ለመኖር አስፈላጊ ነገሮች ናቸው። ከዛ ውጪ ያው እንደምታውቀው የሀገራችን ፖለቲካ የሀገራችን ያለው የሰላም ማጣት በጣም ብዙ ስትረስ እንዲያረግ ያደርግሃል እና ስትረስን ሪሊፍ የምታደረግበት ነገር ያስፈልግል እና ስፖርት ቤስት ኦፕሽን ነው ብዬ ነው ማስበው ለእኔ። እጅግ በጣም ብዙ ሰዎች ተጠቅመውበታል። በጣም ብዙ ሰዎች ተቀይረውበታል። በዚህ ስፖርት ማለት ነው። እጅግ በጣም ከምን ነገር በላይ ከአንድ ሺህ ምናምን ሰው በላይ ተቀይሯል። እኔም ጠንካራ እንደሆን ስራዬ ላይ ጎበዝ እንደሆን፣ ማልሸነፍ፣ ማልበገር ቻለንጁ ሲመጡ እንድወጣቸው እንዳሸንፋቸው ያደረገኝ በስፖርት ያገኘሁት ጥንካሬ ነው ብዬ ነው ማስበው። ሌላው ጉዳይ ትንሽ ለየት ባለ መልኩ የአካላዊ እንቅስቃሴዎች ኮንሰርት የሚባል መርሃ ግብርም ታስተባብራ ያለው የዚህ ዓላማ ምንድን ነው? አሁን የሙዚቃ ኮንሰርት እናውቃለን። ህዝብ በጋራ ሰብሰብ ብሎ የሚያከብራቸው ወይንም ደግሞ የሚከውናቸው ክዋኔዎችን ኮንሰርት ሲባሉ እንሰማለን። ይህ ከስፖርታዊ እንቅስቃሴዎች ጋር የተያያዘ ኮንሰርት ሀሳቡ እንዴት መጣ? ግቡስ ምንድን ነው? ውጭ ኢትዮጵያ ውስጥ በጣም ትልቅ ኢቨንት አለ፣ ታላቁ ሩጫ ይባላል። እስከ አርባ ሺህ ሰው ድረስ የሚሳተፍበት ለምን የኔን ፕላትፎርም ወደዛ አልቀይረውም? ወደ ፌስቲቫል ለምን አልቀይረውም? ወደ ፊትነስ ፌስቲቫል ለምን አልቀይረውም ብዬ መጀመሪያ ላይ በነፃ ነበር ያዘጋጀሁት። ያው ሰው የዳንስ ፊትነስ ኮንሰርት አለ ብዬ ስጠራቸው በሂል ጫማ ሜካፕ አድርገው በቀሚስ ምናምን ነበር የመጡት፣ የመጀመሪያ ቀን ስላላወቁት ማለት ነው። ሁለተኛ ቀን ላይ ሁለተኛ ጊዜ ሲዘጋጅ ግን መጀመሪያ ኮንሴፕቱን ወስደውት ስለነበረ ከዛ በኋላ ጥሩ ተቀባይነት አገኘ። በቃ ሰው ሁሉ ወደደው። አንተ ኮንሰርት ላይ ስትሄድ ዘፋኙ ብቻ ነው የሚዘፍነው። አንተ ግን ቆመህ ነው ዘፋኙን የምትመለከተው። እዚህ ጋር ግን ስትመጣ ግን አንተ ራስህን ፐርፎም የምታደረገው ዳንሱን አብሮ ይሏል። እና እጅግ በጣም የተጠና ብዙ ሰዎችን የሚያሳትፍ በጣም ተወዳጅ የሆነ ሁሉም ሰው በጉጉት የሚጠብቀው አሁን ከኢትዮጵያ አልፎ ደግሞ ዓለም አቀፍ ቱር ለማድረግ ፕሮሞተሮችን እያየን ነው። ይህንን ኮንሰርት ሀገራችን እናስተዋውቅበታለን ብዬ አሰብኩኝ ምክንያቱም እዚህ ሀገራችንን ውዝዋዜ ነው። አማራ የኦሮሞን ይጨፍራል፣ ኦሮሞ አፋርን፣ አፋር የትግሬውን፣ ትግሬ የሶማሌውን ይጨፍራል። እና በዛ ውስጥ ኢትዮጵያዊነት አለ። እና በዚህ መንገድ ሰላም ማምጣት እችላለሁ፣ በዚህ መንገድ አንድነታችንን ማጠናከር እችላለሁ፣ በዚህ መንገድ የጠፋውን አንድነትን መሰብሰብ እችላለሁ የሚል እ ነው ይህንን ኮንሴፕት ደቨሎፕ ያደረግ ነው። እና በጣም ስኬታማ ነው እንዳልከውም ታርጌታችን አንድ ኢትዮጵያ የሚል ኮንሰርት ነው። ኦፖርቹኒቲዎችን ባያገኝ ውጭ ሀገርም እንደዚህ አሜሪካን ዩሮፕም ፕሮሞተሮችን ባገኝና ዲስከስ ባያደርግ እና ከነሱ ጋርም ይህንን ኮንሰርት ይዤ ቱር ባደርግ ኢትዮጵያውያኖችን ብቻ ሳይሆን ፎሬነሮችን፣ የውጭ ሀገር ዜጋዎችን ማሳተፍ ይችላል። ኢንተርናሽናል ማድረግ እንችላለን እና በዚህ ውስጥ ደግሞ ልክ እንደነ ኃይሌ ገብረስላሴ ልክ እንደነ ቀነኒሳ ሀገሬን ፕሮሞት ማድረግ ይችላለሁ፣ ማስተዋወቅ ይችላለሁ፣ ባንዲራዋን ከፍ ማድረግ ይችላለሁ። እና ልክ እንደ ሌሎቹም ታሪክ ሰርቼ ቶማስ እንደዚህ ነው መባል ፈልጋለሁ። ያ ነው ትልቁ አላማ። አሁን ላይ እንግዲህ ከምንም ተነስተህ ከአራት መቶ በላይ ሰዎችን በአንዴ በጭፈራና በአካል ብቃት ቅይጥ መርሃ ግብር ውስጥ አስገብተ ከፍተኛ የሆነ ተቀባይነትን እያገኘህ ነው። ሌሎችም እየተጠባበቁ ይገኛሉ። የመጪ ዘመን እቅድህ ምንድን ነው የሚሆነው? አሁን የመጀመሪያ እቅዴ ምንድን ነው፣ ኢትዮጵያ ውስጥ ያሉ ትልልቅ የክልል ከተሞችን መዞር ነው። በሱ ውስጥ ደግሞ እንደነገርኩ በጣም ሀገራችን ላይ በጣም አስቸጋሪ የሆነ የዘርና የፖለቲካ ፕሮብለም አለና በትንሽም ቢሆን እሱን ቻሌንጅ ማድረግ እፈልጋለሁ። ትንሽም ቢሆን ታሪክ ለመፍጠር እሞክራለሁ። እንደነገርኩ አማራ የኦሮሞ ኦሮሞ ትግራይን ይጨፍራል እና በዛ ውስጥ ኢትዮጵያዊነትን ማቀንቀን እንችላለን እና ውስጣችን የጠፋውን ሰላም ያው ሙዚቃ በጣም ትልቅ ተጽዕኖ አለው ብዬ ነው የማስበው እና በዛ መንገድ የተወሰነ ሰላም መፍጠር እችላለሁ ብዬ አስባለሁ። እግዚአብሔር ከረዳኝ አንድ አምስት ሀገራቶችን ቱር ካደረግኩ በኋላ ከዛ ውጪ ፕላኖች አሉን። እንደነገርኩህ ፕሮሞተሮች ካገኘ እቅዶች አሉን። ዓለም አቀፍ ቱር ማድረግ ነው ሀሳባችን። እጅግ በጣም አመሰግናለሁ ቶማስ ኃይሉ፣ ኢትዮ ዳንስ ፊትነስ ስለተሰኘው ለየት ያለ የኢትዮጵያ ባህላዊ ጭፈራዎችን ከአካል ብቃት እንቅስቃሴዎች ጋር ስላጣምረው አዲስ እንቅስቃሴ መርሃ ግብር ስለነገርከን፣ በአድማጮች፣ በተመልካቾች ስም በእጅጉ አመሰግናለሁ። በጣም አከብራችኋለሁ። እግዚአብሔር አክብርልኝ። ቴንኪ ሶማች ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዳዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮ እና ቴሌቪዥን ተከታተሉ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ወደ ደቡብ ምዕራብ ኢትዮጵያ እንሄዳለን። በዚያ የተከሰተው ድርቅ በርካታ ብርቅዬ የዱር እንስሳ በሚኖሩበት ቦረና ብሔራዊ ፓርክ ላይ ጫና መፍጠሩ ተሰምቷል። ከ10 ዓመት በፊት በአምስት አካፋዮች ተለይቶ በተመሰረተው በዚህ ፓርክ ውስጥ የደረሱ የቅርብ ጊዜ ችግሮችን የሚያሳየን የገልሙ ዳዊትን ዘገባ ተመልክተን እንመለስ። የደቡብ ኢትዮጵያ ቦረና ድርቅ በቦረና ፓርክ ውስጥ የሚኖሩ እንስሳትን ሕይወት አደጋ ላይ ጥለዋል። ከአስር ዓመት በፊት በአምስት አካፋዮች ተለይቶ የተመሰረተው ይህ ፓርክ የሜዳ አህያን ጨምሮ ቁጥራቸው የበዛ የተለያዩ ብርቅዬ እንስሳት ይገኙበታል። የፓርኩ የእንስሳት ጥበቃ ባለሙያ ጉዳና ሰፈሮ ድርቁ በእንስሳቱ ላይ ያስከተለውን ችግር ያብራራሉ። በዚህ ድርቅ ክፉኛ እየተጎዱ ያሉት የሜዳ አህያ፣ ከርከሮና አጋዝ ማዕዘን ናቸው። ምክንያቱም የሚግጡት ሳር የላቸውም፣ የመጠጥ ውሃም የላቸውም። በፓርኩ በድሬ ወረዳና በኬንያ ድንበር አካባቢ የሚኖሩት እንስሳት በጣም ከባድ ጉዳት ነው እየደረሰባቸው ያለው። የሜዳ አህያዋ በጣም የተጎዳችው ግጦሽና ሳር በማጣቷ ነው። እናም በዚህ አይነት ሁኔታ ነው ለጉዳት እየተዳረጉ ያሉት። ወጣት ሮባዴንግ የቦረና ብሔራዊ ፓርክ አስጎብኚ ነው። ከታህሳስ ወር ወዲህ የሚሞቱት የእንስሳት ቁጥር እየጨመረ መሆኑን ይናገራል። በድርቁ ምክንያት የሞቱ 43 የሜዳ አህያዎችን መዝግበናል። ነገር ግን እኛ ያልደረስንባቸው በጣም ብዙ ቦታዎች ስላሉ የሞቱት የሜዳ አህያዎች ብዛት ከዚህ በላይ ሊሆን ይችላል። አሁንም ዝናቡ በጊዜ ካልጣለ ይላል ሮባ፣ በተለይ በኢትዮጵያና በኬንያ ብቻ ዝርያዋ እንደሚገኝ የሚነገረውና ግሬብ ዘብራ በመባል የምትታወቀው የሜዳ አህያ ቁጥር ሊያሽቆለቆል ይችላል ሲል ስጋቱን ይገልጻል። ግሬቭ ዘብራ ከሚባለው ዝርያ ብቻ የሞቱ ሶስት የሜዳ አህዮችን መዝግበናል። እኛ በከፍተኛ ትኩረት ሳርና ውሃ እያቀረብን ያለ ነው ለዚህ የሜዳ አህያ ዝርያ ነው። ምክንያቱም ዘራቸው ሊጠፋ ከደረሱ ብርቅዬ እንስሳት ውስጥ ነው የሚመደቡት። ይህ ዝርያ በኢትዮጵያና በኬንያ ብቻ የሚገኝ እንደመሆኑ ትኩረት ሰጥተን ነው እየሰራን ያለ ነው። እንግዲህ የዕድል ነገር ሆነው ከግሬቭ ዜብራ የሜዳ አህያ በቁጥር ጥቂት ነው የሞቱት። ነገር ግን የዝናብ እጥረቱ እንዲህ የሚቀ ከሆነ በጣም አስቸጋሪ ነው የሚሆነው። የፓርኩ ሰራተኞች አሁን የእንስሳቱን ሕይወት ለመታደግ ከፍተኛ ጥረት ላይ ቢሆኑም የድጋፍ አቅርቦቱ መጓደል አሳሳቢ ሆኑባቸዋል። ባይኒ ፓርክ ብሎኮች በአምስቱ የቦረና ብሔራዊ ፓርክ ብሎኮች ውስጥ የሚገኙ እንስሳት በጣም ብዙ ናቸው። ነገር ግን እኛ በትኩረት እየሰራን ያለነው ይህን የግሬቭ ዘብራ ዝርያ የሆነውን የሜዳ አህያ ለመታደግ ነው። አሁን ባለን አቅም በሁሉም የፓርኩ ብሎኮች ውስጥ ያሉትን እንስሳት ማዳረስ አንችልም። እንስሳቱን የመመገብ አቅማችን ሁለት በመቶ ቢሆን ነው ደገርሲ ኩንንጋ ሚቲ ዮ ደንዳም ሞቱማን ጋር እየተሰጠ ያለው ድጋፍ በቂ አይደለም። መንግሥትና የሚመለከታቸው አካላት ይህን ሀብት መንከባከብ አለባቸው። ምክንያቱም ይህ ሀብት አንድ ከጠፋ ተመልሶ የሚተካ አይደለም። ለምሳሌ አሁን ያየሃት ግሬብ ዜብራ የምትባለዋ የሜዳ አህያ ዝርያ የወለደቻቸው ውርንጭላዎች በጣም ከስተዋል። እናም ድርቁ ከቀጠለ ስለሚጎዱ አሁንም ተጨማሪ ድጋፍ ያስፈልጋል። አቶ አራርሳ ረጋሳ የኦሮሚያ ደንና የዱር እንስሳት ጥበቃና ልማት ድርጅት ስራ አስፈጻሚ በደቡብ ኦሮሚያ የተከሰተው ድርቅ በእንስሳት ላይ ጉዳት ማድረሱን አረጋግጠዋል። አሁን በቦረና ፓርክ ለሚገኙ እንስሳት እየተሰጠ ያለው ድጋፍ በቂ አለመሆኑን የገለጹት ኃላፊው በኢትዮጵያና በኬንያ ብቻ ለምትገኘው የሜዳ አህያ ዝርያ ልዩ ጥንቃቄ እያደረግነን ብለዋል እኛ ትኩረት ሰጥተን ድጋፍ እያደረግን ያለ ነው። ይህች የሜዳ አህያ በምትገኝበት አካባቢ ነው። ምክንያቱም ሁሉንም ቦታ ልናዳርስ አንችልም። ለዚህ ነው የሜዳ አህያዋ መኖሪያ አካባቢ ላይ ያተኮር ነው። አቶ አራርሳ አሁን በአካባቢው የተከሰተው ድርቅ የግሬብ ዘይብራን ቁጥር ሊያመነምን ይችላል እንጂ ዝርያዋን ከምድር ያጠፋል የሚለው ስጋት ጋር የሚደርስ አይደለም ብለዋል። በተቻለን መጠን እኛ ድጋፍ ሊሰጡ ለሚችሉ አካላት ጥያቄ አቅርበናል። ነገር ግን ድጋፍ የሰጠ አካል በጣም ውስን ነው። ስለዚህ ያን ያህል ድጋፍ አግኝተናል ማለት አንችልም። ነገር ግን አንድ መንግስታዊ ያልሆነ ድርጅት በፓርኩ ውስጥ ያለውን ሁኔታ አይቶ ለሌላ ስራ ያሰበውን ሀብት ወደዚህ በማዞር ሳርና የውሃ ታንከር በማቅረብ ድጋፍ አድርጎልናል። ለወደፊት ይህን ድርቅ ለመቋቋም በመንግስት የተጀመሩ ስራዎችም አሉ። ያው ለዚህ ፓርክ ይጠቅማል ብለን እናምናለን። በተለይም የውሃ አቅርቦት በአካባቢው እንዲሻሻል እየተሰራ ነው። ይህ ፓርክ አዲስ የተቋቋመ ስለሆነ ትልቅ ስራ ይጠብቀናል። የቦረና ብሔራዊ ፓርክ ከግሬብ ዘብራ የሜዳያ በተጨማሪ በፓርኩ ብቻ የሚገኙ ሶስት አይነት ወፎችም በውስጡ የያዘ መሆኑን የፓርኩ ባልደረቦች ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከቦረና ብሔራዊ ፓርክ። ገልሞ ዳዊት እናመሰግናለን። ወደ ዩናይትድ ስቴትስ ስንመለስ ከሰሞኑ 14 የዩክሬን ጦር ጀግና ልጆች በዴንቨር ኮሎራዶ የሁለት ሳምንት የረፍት ጊዜ እንዲያሳልፉ እድል አግኝተዋል። ይህንን ያመቻቹት ደግሞ አሜሪካውያን በጎ ፈቃደኞች ናቸው። የስቪትላና ፕሪንስ ጋን ዘገባ እንግዶ ወልዴ ወደ አማርኛ መልሶታል። ክርስቲና ሞርዲክ የመጣችው ከማሪውፖል ዩክሬን ነው። አባቷ በዩክሬን ብሔራዊ ዘብ ውስጥ አገልግሎ ባለፈው ዓመት ተሰውቷል። የክርስቲና እናት ደግሞ በሩሲያ ኃይሎች እጅ ለሰባት ወራት ቆይታለች። ከሌሎች አስራ ሶስት የመዋች ልጆች ጋር በመሆን ክርስቲና ወደ ዩናይትድ ስቴትስ በመምጣት በኮሎራዶ ሁለት ሳምንታት የመቆየት እድል አግኝታለች። በጎ ፈቃደኞች ገንዘብ አዋጥተው የጉብኝታቸውን ወጪ ሸፍነዋል። የመንሸራተት ጨዋታውን እወደዋለው። ዶናት በሚመስለው ነገር ውስጥ ሆነን ቁልቁል ወርደናል። በተፈጥሮ ውበቱ እጅግ የሚያምር ነው። ይህንን እድል በማግኘቴ በጣም እድለኛ ነኝ። ለተፈጠረብን ጥሩ ስሜትም እንዲሁ። በጎ ፈቃደኞቹ በአካባቢው ካለው የዩክሬናውያን ማህበረሰብ እንዲሁም ከአካባቢው ነዋሪዎችና ከሜቶዲስት ቤተ ክርስቲያን የተውጣጡ ናቸው። ዛሃና ኦቨርቼክ የዩክሬን እርዳታ ፈንድ ዲሬክተር ናቸው። ይህንን የማድረግ ሀሳቡ የመጣው ከአንድ በጎ ፈቃደኛ አባላችን ነው። የቀድሞ ብሔራዊ ዘብ አባል ነው። በዩክሬን ጦርነት ወላጆቻቸው የሞቱባቸውን ልጆች እዚህ የማምጣት ሀሳቡን አቀረበ። ሀሳቡ ወዲያው ተቀባይነት አግኝቶ በጎ አድራጊዎቹ ወዲያውኑ በቂ ገንዘብ ማዋጣት ችለዋል። ዛሃና ተጨማሪ የሚሉት አለ። 25 ሺህ ዶላር ሰብስበናል። ዓላማችን 20 ሺህ መሰብሰብ ነበር። በዚህም በጣም ደስ ብሎናል። ብዙ ስፖንሰሮች አሉን። ልጆቹ ደስተኛ ሲሆኑም ተመልክተናል። ስለዚህ ጥረታችን ለከንቱ አልነበረም። አና ዳስኮ የመጣችው ከለቪቭ ነው። አባታዋ በሉሃንስክ ክልል ባለፈው ዓመት መጋቢት ተገድሏል። እዚህ ያሉ ሰዎችን በጣም ወድጃቸዋለሁ። በጣም እንግዳ ተቀባይ ናቸው። በርካታ ከተሞችንም ጎብኝተናል። የምናባዊ እውነታ ሚውዚየሙም ይበልጥ ወድጃዋለሁ። በየቀኑ አጠር ያሉ ጉዞዎችንና ጎብኝቶችን አድርገዋል። በኮሎራዶ የዩክሬን ድርጅት አንድ ጉዞ አዘጋጅቶ ነበር። ሀና ቡርዛ የድርጅቱ ተወካይ ናቸው። ዛሬ ፓይክስ ፒክ ወደተባለው ተራራ እንሄዳለን። አራት ሺህ ሜትር ከፍታ አለው። ጋርደን ኦፍ ዘጎድስ ወደሚባለው ቦታም እንወጣለን። ልጆቹ ጥሩ ጊዜ እንዲኖራቸው እንፈልጋለን። ጎብኚዎቹ በኮሎራዶ ስፕሪንግስ ከሚገኘው የዩክሬን ማህበረሰብ ጋርም ተገናኝተዋል። የኮሎራዶን ምክር ቤት፣ የተራራ ላይ የበረዶ ሸርተቴ ማድረጊያውን፣ እንዲሁም የቅርጫት ኳስ ግጥሚያም ተመልክተዋል። ቪላድ ሪጎርቭ ከጎብኚዎቹ አንዱ ነው። እኔ ቅርጫት ኳስ በጣም እወዳለሁ። እኔም ተጫዋች ነኝ። ስለዚህ ለእኔ የቅርጫት ኳስ ጨዋታ መመልከቱ በጣም የሚያስደስት ነገር ነው። ቪላድ ደግሞ የመጣው ከኦዴሳ ነው። አባቱ ውጊያ ላይ ሳለ እጅግ ከፍተኛ ጉዳት ደርሶበታል። ከረጅም ጊዜ ማገገም በኋላ ወደ ጦር ሜዳ ተመልሷል። አሁን ባክሙት ውስጥ በሚደረገው ውጊያ በመሳተፍ ላይ ነው። ሕፃናቱን ያስተናገዱት አብዛኛው የኮሎራዶ ቤተሰቦች ሌሎች ቤተሰቦችንና ሕፃናትን ወደፊትም ለመርዳት ይሻሉ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል።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 ታሪኮችን የምናሳየው በምልአት ነው አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን አብታሙ ስዩም በመስተንግዶው ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ቆይተናል የነገ ሰው ይበለን መልካም ምሽት ይሁንላችሁ